ኢትዮጵያ ወደ የት የሰላማዊ ዜጎች ሕይወት መጥፋትና መቁሰል አደጋ ምክንያት የሆኑትን የመንግስት ኃይሎች የኃይል እርምጃዎች ጨምሮ በተለያዩ የሀገሪቱ ክፍሎች ለተቀሰቀሱት የተቃውሞው እንቅስቃሴዎች መነሻ የሆኑትን ጊዜያዊ መንስኤዎችና ብሎም አነጋጋሪውን አሳሳቢ ችግሮች መርምሮ ከቀውሱ ባሻገር ያሉ ሁኔታዎችን ይቃኛል። በወቅታዊ የኢትዮጵያ ጉዳዮች ዙሪያ ያተኮረው ይህ ተከታታይ ውይይት በተጨማሪም ሊመጡ የሚችሉ አዎንታዊም ሆኑ አሉታዊ ሁኔታዎችን በመቃኘት መጪውን የአገሪቱን ዕጣ አስመልክቶ ብርሃን ለመፈንጠቅም ይጥራል። የውይይቱ ተሳታፊዎች ዶክተር ሹመት ሲሻኝ በቨርጂኒያው የክሪስቶፈር ኒውፖርት ዩኒቨርሲቲ የአፍሪካ ጥናትና የታሪክ ተመራማሪ በኢትዮጵያ የታሪክና ፖለቲካ ጉዳዮች መጽሐፍ የጻፉ ናቸው ዶክተር ዳንኤል ተፈራ በዊስካንሰን ዩኒቨርሲቲ ዋይት ዎተርስ የምጣኔ ሀብት ትምህርት ተመራማሪ ፕሮፌሰር እና በወቅታዊ ሰሞንኛ ጉዳይ ጻፉትን ጨምሮ በኢትዮጵያ ጉዳዮች በርካታ ጽሁፎችን ያቀረቡ እንዲሁም አቶ ፈቃደ ሸዋቀ እና በዚህ በዩናይት ስቴትስ የብሔራዊ ጤና ምርምር ተቋም በጥናት ባለሙያነት ያገለግላሉ። ቀድሞ የአዲስ አበባ ዩኒቨርሲቲ በመምህርነትም ያገለገሉ ናቸው። በኢትዮጵያ ጉዳይ ላይ ያተኮሩ ጽሁፎችን በመጻፍም የሚታወቁ ናቸው። እንግዲህ ያሉ እንግዶቹን ያወያየው አንተነህ እና ወደ ዝግጅት መዝለቅ ትችላለህ አመሰግናለሁ ሰለሞን ባለፈው ሳምንት በመጀመሪያው ክፍል ፕሮግራማችን ያነሳሁትን አንድ ነጥብ መለስ ብዬ በማስታወስ ወደ ተከታዩ ጭብጥ እንደረደራለሁ ድልም አደጋም የያዘ ብለዋል አቶ ፈቃደ ወዴት ነው ሀገር እየሄደች ያለችው አሁን ያሉት ሁኔታዎች በምን መልኩ ቢያዙ ምን አይነት ሁኔታዎችን ይከስታሉ በዝርዝር የምንመለከታቸው ነጥቦች ናቸው። ከወቅታዊ ግምገማው ሳንርቅ አንድ ሁለት መሰረታዊ ነጥቦችን ለመንደርደሪያ ላቅርብና በየበኩላችሁ አጠር አጠር ያለው አንዳንድ ሀሳቦችን ሰንዝራችሁ ያን የወደፊት የሚባል የነገ አቅጣጫ ወደምትገመገሙበት እንሻገራለን። በአንድ በኩል በዜና ዘገባዎች ጎልተው የሚሰሙ ከዜጎች የነፃነት ጋር የሚያያዙ የንግግር ነጻነት፣ በነጻ የመሰብሰብና የመደራጀት የፖለቲካ መብቶች የሚባሉት፣ የመገናኛ ብዙሀን ነጻነት፣ የሰብአዊ መብት አያያዝ፣ የምጣኔ ሀብት እድገት በአዋንታዊ የሚገለጹት ውስጥ በተከታታይ ዓመታት የምጣኔ ሀብት እድገት ተዘግቧል ቢባልም ተጠቃሚ ያደረጋቸው የህብረተሰብ ክፍሎች ጥቂት እና ወሱን ናቸው የሚለው የሚተችበት አለ። በአንጻሩ የመሰረተ ልማት ግንባታም በተሻለ ሁኔታ ከተሰሩት ውስጥ የሚዘገብበት ሆኖ ሳለ እነኚህ ሁኔታዎች ቀደም ብላቸው ያነሳችኋቸው ለህብረተሰብ ተቃውሞ ካነሳሱት ሁነኛ ተጨባጭ ምክንያቶች ውስጥ ናቸው የሚለው የፖለቲካ ምህዳሩ መጥበብ ጨምሮ ተቃዋሚ ኃይሎች በተደጋጋሚ የሚያነሷቸው ናቸው። እስኪ እዚህ ላይ እናንተ የሚታያችውን ፈንጥቁ ይሄ በሀያ አምስት አመታት ሂደት ውስጥ የተጠራቀመ ብሶት ነው። በየአመቱ የተባባስ እንጂ የተሻሻለ ባለመምጣቱ የመጣ ነው ያላችሁትን በእነኚህ አንኳር ሁኔታዎች ውስጥ እስኪ ፈንክተን እንመልከት። የትኞቹ ሁኔታዎች ዛሬ ችግር ስለሆኑ ነገም አደጋ ሊደቅኑ ይችላሉ የሚለውን ለመመልከት እድል ይሰጣል። አሁንም ወደ ዶክተር ሹመት ነው የምመለሰው። አዎ እኔ እንግዲህ መቼም ዋናው ችግር ብዬ የማየው ምሰሶውን ማጽናቱ ላይ የተደረገው ስንፍና ነው። እንግዲህ አጋጣሚ በሆነም ጉዳይ ይሁን ወይም ለጊዜው ይሰራልናል ብለው አሁን በስልጣን ላይ ያሉት ኃይሎች የወሰዱት ዋናው ይህን ሁሉ ሰብስቦ የሚይዘው አጣብቆ የሚይዘውን መሰረት በማድከም ተጠጣይ የሆኑትን ምንነቶች እና ኃይሎች ነው ሲያጎለብቱ የቆዩት። ይሄ ሁሉ የተለፋበት እድገቱም ሆነ በመጠኑም ቢሆን የተገኘው ውጤት ሊጠበቅ የሚችለው ያንን ደግፎ የሚያኖረው ምሰሶ ሲኖር ነው። ምሰሶው ከተናጋ ወራጁ አይዝም። ተጣብቆ አይቆይም። ትልቁ የተሳተው ነገር ብዬ የማስበው ይሄ ነው። እነዚህ ነገሮች ተደጋጋፊ በማድረግ ፈንታ አንዱን ተፎካካሪ እንዲሆን አድርገው ነው ያጣመሩ። ይህንን ግልጽ ለማድረግ አገርም ውስጥ ያሉ አሁን በቅርቡ ተሰብስበው የነበሩት ከጠቅላይ ሚኒስትሩ ጋር ይወያዩ የነበሩ ምሁራን ሁሉ ያስታወሱት ጉዳይ ነው። ዋናው ዋናው መሰረት ላይ ትኩረት አልተደረገበትም። ከፍተኛ የሆነ ብዥታ እንዲፈጠር ተደርጓል። ይህም በመሆኑ የሚደረገው ስራ ሁሉ የእምቧይ ካብ እንዲሆን አድርጎታል። ሌላው ተቃዋሚዎቹን እንደ ጠቃሚ፣ እንደ አስፈላጊ በማየት ፈንታ በተቃዋሚዎቹ ላይ የሚደረገውን ድል እንደ ትልቅ ውጤት የማስቆጠር ችግር አያለው። በዚያ መንግስት በኩል በእውነቱ ፊታችን በመስተዋት ካላየን በስተቀር ጽዳታችን ለመጠበቅ በጣም እንቸገራለን። ላያችን ላይ ያለውን ጉድፍ ልናነሳው አንችልም። ተቃዋሚ በማጥፋት አንድ መንግስት እዛው ላይ ያለውን ቆሻሻና ጉድፍ እንዳያይ ነው የሚያደርገው። ያንን ካጠፋ በኋላ የሚሰራቸው ነገሮች ሁሉ በእውነቱ ድራማ ነው የሚሆነው። ምክንያቱም ችግሩን የሚነግረው የለም እውነቱን ያወጣለን። የለም። ማሰብ የሚችሉትን ኃላፊነት የሚሰማቸውን ተቃዋሚዎች ካጠፋ ያንን የተቃውሞውን መስክ የሚቆጣጠረው ያን ማድረግ የማይችል የአይነት አስተሳሰብ እና ችሎታ የሌለው ኃይል ይሆናል። ተቃውሞ መምጣቱ አይቀርም። አሁን ያንን ተቃውሞ እና የተቃውሞውን መድረክ እነማን የያዙት ኃላፊነት ያላቸው ሊነጋገሩ፣ ሊስማሙ፣ ሊወያዩ የሚችሉ ኃይሎች ናቸው ወይስ በፍጹም ለመነጋገር እና ሊስማሙ የማይችሉበት ደረጃ ያነሱ ኃይሎችን ነው የሚለው ነው እና ያ መንግስት የተሳነው አሁንም ዞር ብሎ ማየት ያቃተው እንዲሁ ራሱ በሚሰራቸው ፕሮፓጋንዳ ብቻ እየመረቀነ ሁኔታዎቹን አይኑን ጨፍኖ የሚሄደው ይህንን ሐቅ መረዳት ካለመቻል ይመስለኛል። እርግጥ ከተቃዋሚ ጋራ መስራት ቀላል አይደለም። ነገር ግን የሚያዋጣው በመጨረሻ ለሁሉም ቢሆን የሚበጅ ውጤት የሚገኘው ልዩነት ካላቸው ሰዎች ጋር አብሮ መስራት የተቻለ እንደሆነ ነው እና በአገራችን በተቃዋሚ ድርጅቶችም ቢሆን በጋዜጦችም ቢሆን ይህንን አይነት ሁኔታ አላየንም። አሁን ከአንዱ ጫፍ አንስተን ሌላው የኢትዮጵያ ጫፍ በምንሄድበት ጊዜ አውቶቡስ ማቆሚያ ላይ አንድ ጋዜጣ እንኳን አናይም። ይሄ ማለት ብሔራዊ አገራዊ የሆነ ውይይት የለም፣ ናሽናል ዲስኮርስ የለም ማለት ነው። ይሄ እስከሆነ ድረስ አገራዊ መድረክም የለም። አገራዊ መድረክ በሌለበት ሁኔታ ደግሞ የዚህ ሁሉ ሰው ሀሳብ ወደ አንድ አቅጣጫ ለመሳብ ተጽዕኖም ለማሳደር እጅግ በጣም ያስቸግራል እና ይሄ በሌለበት ሁኔታ ፍልሰት፣ ኒሂሊዝም ነው እንግዲህ ሊከተል የሚችለው እና እነዚህን ያስቡ የነበሩ ጋዜጠኞች በሙሉ ሰብስቦ ወይ እስር ቤት መጣል ወይም ደግሞ ለስደት መዳረግ በትክክል ሊያናግሯቸው እና ሊያወያዩቸው ሊከራከሯቸው የሚችሉትን ተቃዋሚ ኃይሎች ማሰር፣ ማሳደድ፣ ይሄ በሆነበት ሁኔታ እየተሰራ ያለው የልጆች ጨዋታ ይሆናል። ድራማ ነው የሚመስለው። ፓርላማውን ያየን እንደሆነ በእውነቱ አንድ እንኳን የተለየ ሀሳብ የሚያቀርብ ሰው የለም። ይሄ ለመንግስትም ቢሆን ጸጋ ሊሆን አይችልም፣ አጥፊው ነው የሚሆነው እና በሳልነት ማለት እነዚህን ችግሮች አይቶ እንደገና ራስን መርምሮ ወደ ተሻለው መንገድ መቀናት ነው እንግዲህ ትልቁ ችግር የሆነው ይህንን እያየን አይደለንም አሁን መልካም በዝርዝር ተመልክተዋል ዶክተር ሹመት ዶክተር ዳንኤል እሺ የኢትዮጵያ አስተዳደር ዲሞክራሲያዊ አይደለም እና እዚህ ላይ ብዙም መከራከር አያስፈልግም ያነሳቸው ጉዳዮች በሙሉ የዲሞክራሲ ጥያቄዎች ናቸው ዲሞክራሲ ነው እነሱን ሊያሻሽል ሊያቃልል የሚችለው ስለዚህ ተቃዋሚ ለተባሉት ክፍሎች ምንድን ነው የሚፈልጉት? ተቃዋሚዎች ኢትዮጵያን ወደ ዲሞክራሲ ለማሻገር ነው ወይስ ይሄኛውን መንግስት ለመቃወም ብቻ ነው የሚል ጥያቄ አለ። እሱን አልመለሱም። ተቃዋሚዎች መመለስ አለባቸው። ወደ ዲሞክራሲ ለመሸጋገር ሁሉም መሳተፍ አለበት። ከፍ ያለ ኃይል ያስፈልጋል። ዲሞክራሲን ለመፍጠር መንግስት መሳተፍ አለበት። ተቃዋሚዎችን መሳተፍ አለባቸው። በመጀመሪያ ግን እነዚህ ተቃዋሚ ክፍሎች፣ ተቀናቃኝ ክፍሎች ምንድን ነው የሚፈልጉት? ይሄንን በዝርዝር ለኢትዮጵያ አንድ አይነት እቅድ ማሳየት አለባቸው። ያቀረብኩት ጽሁፍ ላይ ቅድም ጠቅሰዋል። ይሄ በተለይ በተማሩት ክፍል አይሰማም። ይሄ መቅረብ አለበት። ኢትዮጵያን ዲሞክራሲ ኢትዮጵያ ውስጥ ዲሞክራሲ የለም። ስለዚህ እዛ ላይ ብዙ ጭቅጭቅም አያስፈልግም። ካጀማመሩም የኢትዮጵያ ይሄ ያለው መንግስት ዲሞክራሲያዊ ሆኖ አይደለም የመጣው በሚሊተሪ ሀይል አሸነፈ። ለለንደን ስብሰባ የዛሬ አምስት አመት ነበር። በኒውዮርክ ታይምስ በዋሽንግተን ፖስት ላይ ጽሑፍ ያለው ይሄ ተገቢ አይደለም። የኢትዮጵያ ሕዝብ አልተሳተፈበትም እንዲያውም ጠቅላይ ሚኒስትሩ አቶ ተስፋዬ ድንቃ አልተሳተፉም። የጊዜውን ጠቅላይ ሚኒስትር ነው የሚሉን የነበሩት አልተሳተፉ። እነዚያ ሁሉ ክፍሎች ቢሳተፉ ዲሞክራሲ ይመጣ ነበር። እሱ አልመጣም። አሁን ወደዚያ እንሂድ። ወደፊት ለማድረግ ግን እነዚህ ተቃዋሚ የሚሉት ክፍሎች ዲሞክራሲ ነው የምንፈልገው ዲሞክራሲን ለማምጣት ደግሞ የሚፈለጉ ነገሮች አሉ። ለኢትዮጵያ ሶስት ነገሮች ከዚህ በፊት በእናንተ ሬዲዮ ላይ ቀርቤ ተነጋግረናል። ጊዜ አላጠፋም። ሶስት ነገሮች አሉ። አንደኛ ይሄ በክልል የተከፈለው ሀገር የግለሰብ መብትና ዲሞክራሲያዊ የውስጥ አስተዳደር መኖር አለበት። ሁለተኛ የመሬት ጉዳይ እና የኢትዮጵያ ኢኮኖሚ ላይ ስምምነት መደረስ አለበት። እነዚህ ሳይኖሩ መንግስትን እንቃወማለን ማለት ዲሞክራሲያዊ አይደለም። ሁሉም መሳተፍ ይኖርበታል። ዲሞክራሲን ለማምጣት ይሄ ነው። አመሰግናለሁ። መልካም። በወቅታዊ የኢትዮጵያ ጉዳይ ይልቁንም ደግሞ ሰሞነኛው ከፍተኛ ውጥረት የሚታይበትን ሁኔታ መነሻ ያደረገ ወደ ኋላም ረጅም ዓመታት የተጓዘውን የኢትዮጵያ ሁኔታ ነው የቃኛችሁት። ኢትዮጵያ ወዴት እያመራች ነው የሚለውን እንመልከት። አቶ ፈቃደ የእርሶን ቃል አስታውስ፣ አሁን ኢትዮጵያ ያለችበት ሁኔታ እድልም ፈተናም የደቀነ ነው ብለውታል። በአንድ በኩል ከዚህ አሁን ካለው ሁኔታ ሊሻሻል የሚችል መፈጠር የሚያስችል እድል አለ የሚለውን የሚያመላክት ይመስላል። በሌላ በኩል ቀደም ብላችሁ የዘረዘራችኋቸውን ፈተናዎች ነው የሚጠቁመው። ያ እድል እንዲገኝ ምን አይነት ሁኔታዎች መፈጠር አለባቸው? ፈተናስም የሆነው ምን ቢሆን ነው? በእድልና ፈተና ያነሱትን ግራና ቀኝ በሚሰለፉ ሀሳቦች እስኪ ይዘርዝሩ። እሺ፣ ጥሩ ጥያቄ ነው። አለ የምለው እድል አሁን ዘግይቶ እንደሆነ አላውቅም። ምናልባትም የዘገየም ይመስለኝ ሀገሪቱ ውስጥ ያለውን አጠቃላይ ችግር ማህበራዊ፣ ኢኮኖሚያዊ እና ወደ ቀውስ አቅጣጫ የሚመሩትን ሁኔታዎች፣ በየአካባቢ ያሉትን አመጾች፣ የህዝብ ጥያቄዎች፣ እምቢተኝነት፣ ያንንም ተከትለው በመንግስት በኩል እየተካሄደ ያለው በጣም አንዳንድ ጊዜ በጣም የሚዘገንን አይነት ጉልበት ለመደፍጠጥ የሚደረግ ሙከራ፣ እነዚህ አጠቃላይ ሁኔታዎች ቆም ብሎ ማሰብ የሚጠይቁ ናቸው እንጂ እንደ በፊቱም ሊቀጥሉ የማይችሉ አሁን እየተካሄደ ባለበት ሊፈታ በሚሞከርበት መንገድ ሊፈቱ የማይችሉ መሆናቸውን ተገንዝቦ በመንግስት በኩል በተለይ አብዛኛው በርደን ችግሩም ባለቤት እና ትልቁን ቁልፍ የያዘው መንግስት ስለሆነ በመንግስት በኩል ሁሉም ያገባኛል ባይ የሆነ የሀገሪቱ ዜጋ የተደራጀም ያልተደራጀም ሊወያይ የሚችልበትና የችግሩ መሰረት የሆኑ ነገሮች ነጥረው ወጥተው መፍትሄ የሚፈለግበት መንገድ ላይ ሳይውል ሳያደር በደንብ መምከር የሚያስፈልግ ይመስለኛል። ብዙ ነገሮች ናቸው፣ ቀላል አይደለም። ያለው ችግር አንድ ዳይሜንሽን ብቻ አይደለም። ማህበረሰባዊ ነው፣ ኢኮኖሚያዊ ነው። የብሔረሰብ ችግር አገር መንግስት ቀደም ብሎ ዋና የፖለቲካ የመደራጃና የፖለቲካው ምሰሱ አድርጎት የነበረው የብሔረሰብ ጥያቄ ወይ አልፈታውም፣ እንዲሁም ጭራሽ ችግሩን አባበሶት። ምናልባትም አሁን ይመስለኛል ኢትዮጵያ ውስጥ በደንብ ሲስተማቲክ የሆነ ስርአት ያለው የብሔረሰብ ጭቆና የሰፈነው ነው አሁን ነው የሚመስለኝ። እንደውም በፊት ከነበሩ ስርአቶች ሁሉ ተቃራኒውን ነው አድርጎ ቁጭ ያለው፣ ከሚሰብከን ተቃራኒ ማለት ነው። መንግስት እና ሲሪየስ የሆነ የምክር ጊዜ ነው የህዝቡን ተወካዮች በተለይ ተቃዋሚ ድርጅቶች በሙሉ ሊሳተፉ የሚችሉበትና ሀሳባቸው ድምጻቸው ሊሰማበት የሚችል መንገድ ነው። ሌሎችም ምሁራንም ሁሉም ኢትዮጵያዊ አሁን ልክኛ እንዳደረግ ነው በዚህ ጉዳይ ላይ መወያየትና የችግር መፍቻ ሀሳብ ማመንጨት እና የመነጫው ሀሳብ ስራ ላይ እንዲል ለማድረግ የምንሞክርበት በተቻለ መጠን ኢኖቬቲቭ ማለት የፈጠራ ራ ሁሉ ጨምረንበት ሀገራችን የሚስማማ ብዙ ጊዜ ከሌላ ሀገር እንገለብጣለን እያልን ነው ጣጣ ውስጥ የምንገባው ና ኢትዮጵያን በማወቅ ላይ የተመሰረተ ኢትዮጵያ የሚስማማ ከታሪካችንም ከራሳችንም ነባራዊ ሁኔታ ጋራ የሚመጣጠን መፍትሄ መፈለግ ይኖርብናል። አሁን እንደው ተግብራችንን ዘርግተን ሳይሆን አጣዳፊ መፍትሄት የምንፈልግበት ወቅት ላይ ያለን ነው የሚመስለኛው።